የአሜሪካ ድምጽ ነው። በ19 ፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ ጳጉሜ 6 2015 ዓ.ም ዝግጅታችን ጀመረ። በግጭት የታወከው የአማራ ክልል ትራንስፖርትና ከአውዳመት ጉዞ የተስተጓጎሉ ነዋሪዎች ሰላምና ተስፋ እዚህ መኪናም ስለሌለ አሁን ብትሳፈር ከሰላሳ ደቂቃ በኋላ ምን እንደሚፈጠር አታውቅም። ስለዚህ ያው በዓልም ከቤተሰብ ሳይሆን እዚው ላይ ባለህበት ሁኔታ ላይ እንድኑን አስገድዶናል። የሰላሙ ጉዳይ ሰዎቼ፣ አባቴም ብዳቴም አሉ አርዳር ያሉ ሁልጊዜ በዓል ሲበጣ ህትወድቦች ጋር ዘመድ ጋር ተሰባስበር ነበረ ብዳሳልፈው በጎንም በኒሆንም እያልን ነበረ ብዳሳልፈው አሁን እንግዲህ አስቸጋሪ ነው። በጣም ፈጣሪ የሆነ መፍትሄ ያምጣ ነው እንጂ ከአማራ ክልል ካነጋገርናቸው ነዋሪዎች መካከል የተወሰኑትን ነው የሰማችኋቸው። ዝርዝሩን በአብይ ርዕስ ይዘን እንመለሳለን። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን በ2015 ዓ ም መውጫ እንዲሁም በ2016 ዓ ም መግቢያ ዋዜማ ላይ እንገኛለን። እንኳን ለአዲሱ ዓመት በሰላም አደረሳችሁ። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ ኤልያስ አስማረ ከስቱዲዮ ያቀናል ይነበርልናል ለዜናው ደረጀ ደስታ እዚህ አብሮኝ ይገኛል። የምሽቱ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራሳ ድረስ አብራችሁን እንድትቆዩ እንጋብዛለን። አሁን ወደ ምሽቱ ዋና ዋና የዓለም ዜና እንለፍ። ጤና ይስጥልን አድማጮች፣ በድጋሚ እንደምናመሻችሁ። አሁን ዋና ዋና የምሽቱን የዓለም ዜናዎች አሰማችኋለሁ። ግብጽ የአባይ ግድብ አራተኛውን ሙሌት ተቃወመች፣ የሱዳኑ ጦር መሪ አልቡርሃን ወደ አስመራ መጓዝ፣ በአፍሪካ አህጉር አቋራጭ የባቡር መንገድ ግንባታና ቡድን ሀያ የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን። የኢትዮጵያ ታላቁ ህዳሴ ግድብን አራተኛ ሙሌት እንዳጠናቀቀች ስታስታውቅ ግብጽ በበኩሏ ህገወጥ ነው ስትል አወገዘች። የግብጽ ውጭ ጉዳይ ሚኒስቴር ትላንት እሁድ ጳጉሜ 5 2015 ዓ ም ባወጣው መግለጫ አዲስ አበባ የግድቡን ሙሌት ለማጠናቀቅ የወሰደችው የተናጠል ውሳኔ እንደ ኤሮፓ አቆጣጠር በ2021 ዓ.ም ተቋርጦ ባለፈው ወር ዳግም የተጀመረውን የሶስትዮሽ ድርድር ወደ ጎን የተወነው ማለቱን አሶሲኤትድ ፕሬስ ዘግቧል። ጠቅላይ ሚኒስትር አቢይ አህመድ በውስጥ ፈተና በውጭ ጫና ነበረብን፣ ከፈጣሪ ጋር የመጣውን ሁሉ ተቋቁመን ለዚህ ደርሰናል ሲሉ የህዳሴ ግድቡ አራተኛና የመጨረሻ ሙሌት እንደተጠናቀቀ ትላንት እሁድ በፌስቡክ የማህበራዊ ትስስር ገጻቸው አስታውቀዋል። የግብጽ የውጭ ጉዳይ ሚኒስቴር በካርቱም በሶስቱ አገራት የተፈረመው የ2015 የመርሆች ስምምነት ሶስቱ አገራት በህዳሴ ግድቡ ሙሌት ና የመተዳደሪያ ደንቦች ላይ መስማማት እንዳለባቸው የደነገገውን አስታውሰዋል። አያይዞም የኢትዮጵያ የአንድ ወገን አካሄድ በዓለም አቀፍ ሕግ የተደነገጉ የተፋሰሱን የታችኛው አገራት መብትና ጥቅም እንዲሁም የውሃ ደህንነታቸውን ወደ ጎን የተወነው ሲልም ተችቷል። የኢትዮጵያ መንግስት ከግብጽ በኩል ስለቀረበው ወቀሳ እስካሁን በይፋ የሰጠው ምላሽ የለም። በመቀሌ በተጠራው ሰልፍ ታስረው የቆዩ የፓርቲ አመራሮችና ተሳታፊዎች ተፈቱ። በመቀሌ ከተማ ባለፈው ሳምንት ከተጠራው ሰላማዊ ሰልፍ ጋር በተያያዘ ታስረው የነበሩ የአራት የትግራይ ክልል ተቃዋሚ ፓርቲዎች አመራሮችና ሌሎች የሰላማዊ ሰልፉ ተሳታፊዎች ከስር ተፈተዋል። ዝርዝሩን ሙልጌታ አጽብሃ በትግራይ ክልል መቀለ ከተማ ኪዳን ለስር ነቀል ለውጥ በሚል መሪ ቃል ለሶስት ተከታታይ ቀናት የተጠራው ሰላማዊ ሰልፍ በደጋፊነት በማስተባበራቸው ለእስር ተዳርገው ከነበሩ የፖለቲካ አመራሮች አንዱ የአረና ለሉዓላዊነትና ዴሞክራሲ ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ዛሬ ከእስር ተለቀዋል። አቶ አምዶም እርሳቸውን ጨምሮ መቶ ሃምሳ ሰዎች ታስረው እንደነበር ለአሜሪካ ድምፅ ተናግረዋል። ባለፈው ሳምንት አርብ ጳጉሜ 3 ቀን 2015 ዓ ም ስድስት የአራት ተቃዋሚ የፖለቲካ ፓርቲዎች አመራሮች ወደ መቀለ ቀዳማዊ ወያነ ፍርድ ቤት ቀርበው እያንዳንዳቸው በአስር ሺህ ብር ዋስ እንዲለቀቁ ፍርድ ቤት ወስነዋል። ሆኖም ፖሊስ ፍቃደኛ ባለመሆኑ እስከ ዛሬ ሰኞ ጳጉሜ ስድስት ቀን አቆይቶ እንደለቀቃቸው አቶ አምዶም ገልጸዋል። ለሶስት ቀናት ከዳኛ ፍርድ ውጪ በፖሊስ የመብት ድፍጠጣ ምክንያት ቆይተናልና ይሄ በጭራሽ ተቀባይነት የሌለው የህዝብን መብት የሚደፈጥጥ ህገ መንግስትን የሚንድ በአጠቃላይ የአምባገነን ባህሪ ነው የተንጸባረቀው። መብታችን አምባገነን መንግስት ፈቅዶ እንዲሰጠን አንጠብቅም። መብታችን ግን መስዋዕትነት እየተከፈለም ቢሆን መብታችን ማረጋገጥ እንፈልጋለን። ሰለማዊ ሰልፍም፣ ህዝባዊ ስብሰባም፣ ሌሎች ፖለቲካዊ እንቅስቃሴዎችም በቀጣይ እናካሂዳለን። ህዝባችን ሙሉ የዴሞክራሲ ተጠቃሚ እስኪሆን ድረስ ሙሉ መብቶችን ኤክሰርሳይዝ ማድረግ እስክችል ድረስ ገና ትግላችን አጠናክረን እንቀጥላለን። የሳልሳይ ወያነ ትግራይ ሊቀመንበር ሀያሉ ጎድፋይ፣ የፓርቲው አመራር አብልሎም ገብረ ሚካኤል፣ የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበም፣ የብሔራዊ ባይቶ አባይ ትግራይ ባይቶና አስተባባሪዎች ኪዳነ አመነና ክብሮን በርሃም ዛሬ ከእስር ከተፈቱት ሌሎች የፖለቲካ አመራሮች ውስጥ ናቸው። ከፖለቲካ ፓርቲዎቹ አመራሮች ጋር ታስረው የነበሩ የሰላማዊ ሰልፉ ተሳታፊዎች ደግሞ በመታወቂያ ዋስ ተለቀዋል። የመቀለ ከተማ ፖሊስ አዛዥ ኮማንደር ወልዳይ ማውጫ ባለፈው ሳምንት ለክልሉ ብዙሃን መገናኛ በሰጡት መግለጫ የታሰሩት ሰዎች ቁጥር አርባ ዘጠኝ ብቻ እንደሆኑ አስታውቀው ሕገ ወጥ ያሉትን ሰልፍ ፖሊስ ያለ ጉዳት ለመቆጣጠር እንደቻለም ገልጸው ነበር። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም። የሱዳን ሰራዊት አዛዥ ጀኔራል አብዱልፋታህ አልቡርሃን በአገሪቱ በመካሄድ ላይ ባለው ግጭትና በሁለትዮሽ ግንኙነት ዙሪያ ከኤርትራው ፕሬዝደንት ኢሳያስ አፈወርቂ ጋር ለመነጋገር ዛሬ ሰኞ ወደ አስመራ ማቅናታቸውን የአሶሲየትድ ፕሬስ መንግስታዊ የዜና ምንጮችን ጠቅሶ ዘግቧል። ውይይቱን በተመለከተ ተጨማሪ ዝርዝር ጉዳዮች ይፋ አልሆኑም። በሁለቱ ሀገራት መካከል ያለው ግንኙነት ለአመታት መልካም እንዳልነበር የአሶሴትድ ፕሬስ ዘገባ አመልክቷል። ሱዳን ፖለቲካዊ ጥቃትን በመሸሽ ወደ ሀገሯ የገቡ 126,000 ኤርትራውያንን በማስተናገድ ላይ እንደሆነች የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ይገልጻል። ቤጃ የተሰኘውን ጎሳ ጨምሮ ከሱዳን ለመገንጠል የሚሹትና በሀገሪቱ ምስራቅ የሚገኙ የጎሳ ቡድኖች በሚያደርጉት እንቅስቃሴ በፕሬዝደንት ኢሳያስ መንግስት ይደገፋሉ ተብሏል። አልቡርሃን በአስመራ የሚያደርጉት ጉብኝት ባለፉት ሁለት ሳምንታት ውስጥ የተደረገ አራተኛው ዲፕሎማሲያዊ ጉዞ መሆኑ ነው። ባለፈው ሳምንት የኳታሩን አሚር፣ ከዚያም ቀደም ብሎ የግብፁን ፕሬዚደንት አብዱልፋታ አልሲሲ እንዲሁም ከደቡብ ሱዳን ፕሬዚደንት ሳልቫኪር ጋር ተገናኝተዋል። ጉብኝቶቹን በተመለከተ የተገኙት መረጃዎች ውስን ናቸው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የአፍሪካ ህብረት ፕሬዚደንት አዛሌ ኦስማኒ ህብረቱ የቡድን ሀያ አባል አገር መሆኑን አደነቁ። ፕሬዚደንቱ ስለ ቡድኑ አባልነቱ ጠቀሜታም ሲገልጹ በትክክል ብዙ ይረዳል፣ የአፍሪካ በእርግጥ ውስጣዊ ጉዳዮች አሏት፣ ለነዚህ ጉዳዮች ግን መፍትሄ ማፈላለገት አለባት ሲሉ ተናግረዋል። ይሁን እንጂ ባለ ብዙ ወገንነት በበዛበት ዛሬ ብቻችንን መስራት አንችልም። ከአጋሮቻችን ጋር መስራት ይኖርብናል በማለት ከሌሎች ጋር የመስራትን አስፈላጊነት አጽንኦት ሰጥተዋል። ሀምሳ አምስት አባላት ያሉት የአፍሪካ ህብረት ለተሻለ የቡድን ውክልና ከአውሮፓ ህብረት እኩል በይፋ የቡድን ሀያ ቋሚ አባል መደረጉ ተመልክተዋል። እስካሁን የቡድን ሀያ አባል የሆነችው የደቡብ አፍሪካ ብቻ ናት። የቡድን ሰባትና ቡድን ሀያ አባል አገራት የአፍሪካን አህጉር የሚያቋርጥ ባቡር ሊገነቡ የሚችሉበት አጋጣሚ ስለመኖሩ የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ተናገሩ። ፕሬዝደንቱ ይህን የተናገሩት ትናንት እሁድ በቪየትናሙ ጉብኝታቸው የአየር ንብረት ቀውስና የምግብ እጥረትን አስመልክቶ በነበረው ውይይት ነው። ባይደን ስለ ባቡር መዘርጋት ሲናገሩ አሁን ከነበሩት ነገሮች ውስጥ አንዱ ከረጅም ጊዜ በፊት ለቡድን ሰባት ሀሳብ አቅርቤ ነበር። አሁን በቡድን ሀያ ፍሬያማ ይሆናል። በአፍሪካ አህጉር በሙሉ የባቡር ሀዲድ መገንባታችን ይረጋገጣል ብለዋል። ባይደን የአፍሪካ አገሮች በአሁኑ ወቅት እንደ ምግብ ያሉ ሀብቶችን ለመካፈል የሚያስችላቸው አህጉሪቱን የሚያቋርጥ ምንም ዓይነት የአውራ ጎዳናም ሆነ የባቡር መንገድ የለም ሲሉ ተናግረዋል። ፕሬዝደንቱ አክለውም ብቸኛው የሕልውና ስጋት የሰው ልጅ ከኒኩሌር ጦርነት የበለጠ የሚያስፈራው የዓለም ሙቀት በሚቀጥሉት 20ና 10 ዓመታት ውስጥ ከ1.5 ዲግሪ በላይ መጨመር ነው። ትልቅ ችግር ውስጥ እንሆናለን። ከዚያ የምናመልጥበት መንገድ የለም ብለዋል አሜሪካውያን የዛሬ 22 ዓመት እንደ ኤሮፓ አቆጣጠር መስከረም 11 ቀን የደረሰውን አሰቃቂ የሽብር ጥቃት ለማሰብ ዛሬ ሰኞ በየአካባቢው እየተሰባሰቡ ነው። አሜሪካውያኑ በየከተሞቹ በሚገኙ የመታሰቢያ ሐውልቶች፣ በእሳት አደጋ መከላከያ ጣቢያዎች፣ በማዘጋጃ ቤት አዳራሾችና በከፍተኛ ትምህርት ተቋማት እንዲሁም በተለያዩ ቦታዎች ተገኝተው ዕለቱን እንደሚዘክሩ ተመልክተዋል። ጥቃት በተፈጸመባቸው በኒውዮርክ የዓለም ንግድ ማዕከል፣ ፔንታጎን እና ሻንክስቪል ፔንስልቬኒያ እንዲሁም በሌሎች ቦታዎች የመታሰቢያ ዝግጅቶች ታቅደዋል። ፕሬዚደንት ጆ ባይደን ከሰራዊቱ አባላትና ቤተሰቦቻቸው ጋር በአንኮሬጅ አላስካ ወታደራዊ ጦር ሰፈር በሚካሄደው ስነ ስርዓት ላይ እንደሚገኙ ተመልክተዋል። የፕሬዝደንቱ ጉብኝት የመስከረም 11ዱ ተጽዕኖ በሁሉም የአገሪቱ ክፍሎች የተሰማ እንደነበር ለማስታወስ መሆኑ ተገልጿዋል። በዕለቱ በተጠለፉ አውሮፕላኖች በደረሱ የሽብር ጥቃቶች ወደ 3000 የሚጠጉ ሰዎች ህይወት ጠፍተዋል። ጥቃቱ የአሜሪካን የውጭ ጉዳይ ፖሊሲ እንደገና የቀረጸ ሲሆን የአገር ውስጥ ስጋቶችንም መልኩን መቀየሩ ተመልክተዋል። በመጨረሻም ህንድና ሳውዲ አረቢያ ትስስራቸውን ለማስፋት ተስማሙ። ህንድና ሳውዲ አረቢያ ከቡድን ሀያ ጉባኤ በኋላ የኢኮኖሚና የደህንነት ትስስራቸውን ለማስፋፋት ተስማምተዋል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ሰኞ እለት ከሳውዲ አረቢያ ልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር በኒው ደልሂ ተገናኝተዋል። ሁለቱ መሪዎች እንደ ኢኮኖሚ፣ መከላከያ፣ ፖለቲካና በመሳሰሉ ሌሎች መስኮች የሁለቱን አገር ትብብር ለማሳደግ የተስማሙ መሆኑ ተገልጸዋል። ባለፈው ቅዳሜ የቡድን ሀያ መሪዎች ህንድን ከመካከለኛው ምስራቅና አውሮፓ የሚያገናኝ የባቡርና የመርከብ ኮሪደር ለመገንባት ማቀዳቸውን አስታውቀዋል። የቡድን ሀያ ጉባኤ ላይ የተገለጸው ኮሪደሩ የንግድ ልውውጥን ለማሳደግ የኃይል አቅርቦትን ለማዳረስና የዲጂታል ግንኙነትን ለማሻሻል ይረዳል ተብሏል። ፕሮጀክቱ ህንድ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ዮርዳኖስ፣ እስራኤል እና የአውሮፓ ህብረትን እንደሚጨምር በአሶሲየትድ ፕሬስ ዘገባ ተመልክተዋል። በሚሊየን የሚቆጠሩ ህንዳውያን ፍልሰተኞች በሰራተኝነት በሚቀጠሩባት ሳውዲ አረቢያና በህንድ መካከል ያለው ግንኙነት በበርካታ አመታት ውስጥ እየጠነከረ መምጣቱ ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅተዋል። ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ። ደረጃ ደስታን ለዓለም ዜናዎቹ አመሰግናለሁ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ጳጉሜ 6 2015 ዓ ም የአዲስ ዓመት ዋዜማ ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት የኑሮ ውድነትና የሰላም እጦት ያሳሰባቸው የአዲስ አበባ ነዋሪዎች የአውዳመት ጠር ያላቸው ደስተኛ አይደለም እንግዲህ ያው ፈጣሪ ለምድራችን ሰላሙን ያወረድልን ነው ምለው ለሚቀጥለው ደግሞ ለ2016 ደመፋሰሱ ቆሞ ኢኮኖሚያችን ተረጋግቶ ፖለቲካችን ተረጋግቶ ህዝቡ በሰላም ወጥቶ በሰላም የሚገባበት ከፍለፊታችን ላለው አዲስ አመት አመስጋኞቹ ነን ሀገራችን ተረጋግታ የምናይበትን ምኞት እመኛለሁ ዘጋቢዎቻችን ዞር ዞር ብለው ካነጋገሯቸው የአዲስ አበባ ነዋሪዎች መካከል አንዱ ናቸው። ዝርዝሩ በመጽሔት ዝግጅት ክፍላችን ይቀርባል። በምስልና ድምፅ ቅንበር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። በድጋሚ እንኳን ለ2016 ዓ ም ዋዜማ ደረሳችሁ እያልን ወደ አብይ ርዕሳችን እናልፋለን። በአማራ ክልል በተስፋፋው የትጥቅ ግጭት ምክንያት የትራንስፖርት እንቅስቃሴ ባለመኖሩና ጸጥታውም አስተማማኝ ባለመሆኑ በዓልን ከቤተሰቦቻቸው ጋር ማክበር እንዳልቻሉ ለአሜሪካ ድምጽ አስተያየታቸውን የሰጡ ነዋሪዎች ገለጹ። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ከአዲስ አበባ ወደ ጎጃም የሚደረገው የህዝብ ትራንስፖርት ስምሪት ከተቋረጠ ሳምንታት እንዳለፈው አረጋግጧል። በደሴ በኩል ወደ ክልሉ የተለያዩ አካባቢዎች የሚደረገው ጉዞ ግን እንደ እንደቀጠለ አመልክቷል። ነገ የሚብተውን አዲሱን አመት አስመልክቶ ያነጋገር ናቸው አስተያየት ሰጪዎች በ2015 ዓ ም የታየው የጸጥታ መደፍረስ የማይደገምበት ሰላም የሚሰፍንበትና ሰዎች የእንቅስቃሴ ነጻነት ያለ ገደብ የሚከበርበት አመት ይሆን ዘንድ ተመኝተዋል። መስፍን አራጌን ያነጋገራቸው በአማራ ክልል የተፈጠረውን የጸጥታ መደፍረስና በተለያዩ አካባቢዎች የተቀሰቀሰውን የተኩስ ልውውጥ ተከትሎ የትራንስፖርቱ እንቅስቃሴ ላይ ተጽዕኖ እንደደረሰ አገልግሎት ሰጪዎቹም ተገልጋዮቹም ይናገራሉ። ባህር ዳር ውስጥ በመንግስት ስራ የሚተዳደሩት አቶ ሰለሞን አዲሱ አዲሱ ዓመትን በእድሜ ከገፉ ወላጆቻቸው ጋር ለማሳለፍ እንዳልቻሉ ገልጸዋል። ከዚህ በፊት በዓል የተለመደው የቤተሰቦች አገር መሄድ በነፃነት ነበር የምትችለው ያው እንሄዳለን እኔም ያለን ሌላም ልጅ አለ ያለውን ያለን 5000 መግዛት ካለብን በግዛ እንሄዳለን እዛ ከሌለብን ገቦታም ይቆየናል። ተሰባስበን ያን ቀን በጣም ነው የምናከብረው። አሁን ግን አንደኛ መስመር ዝግ ነው። ሂደህም ቤተሰብ ጋር ለመዋል ያሉበት ቤተሰቡ ጦርነት ስለሆነ መሄድ ስለዚህ መኪናም ስለሌለ አሁን ብትሳፈር ከሰላሳ ደቂቃ በኋላ ምን እንደሚፈጠር አታውቅም። ስለዚህ ያው በዓልን ከቤተሰብ ሳይሆን እዚው ላይ ባለበት ሁኔታ ላይ እንድኑን አስገድዶናል። የሰላሙ ጉዳይ በስራ ምክንያት አዲስ አበባ እንደሚኖሩ የሚናገሩት ዳንኤል አማራ የተባሉ አስተያየት ሰጭ ደግሞ በጸጥታው ችግር ምክንያት ባህር ዳር ከሚገኙ ወላጆቻቸው ጋር በዓል ለማክበር እንዳልቻሉ ነግረውናል። ግን ትራንስፖርት ባሶች ቆመዋል፣ ሌሎች የግል መኪኖቹ ባይን መንገዱ ዝግ ነው። አጠቃላይ በዓልም ቤተሰብ ጋር ማሳለፍ አልቻልንም። አሁን ያለው ትራንስፖርት የአውሮፕላን ነው። አውሮፕላንም አስራ ሁለት ሺህ ብር ነው ዋጋው ደርሶ መልስ። በዚህ ኑሮ ውድነት ይሄን ያክል ወጪ አውጥቶ ለማሳለፍ አስቸጋሪ ነው። በቃ ቤተሰብ ጋር እንግዲህ ብዙ ነገር ለምደን ነበር። አሁን ብቻችንን ቤት ዘግተን እናሳልፍ ነው። በጣም አስቸጋሪ ነው። መቼም ቤተሰቦቼ ዳሴም ብዳሴ አሉ አርዳር ነው ያሉ ሁልጊዜ በዓል ሲመጣ እህት ወንድቦቸው ጋር ዘመድ ጋር ተሰባስበን ነበረ ምዳሳልፈው በጎንም በንሆንም እያል ነበረ ምዳሳልፈው። አሁን እንግዲህ አስቸጋሪ ነው በጣም ነው ፈጣሪ የሆነ መፍትሄ ያምጣ ነው እንጂ። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዚደንት ብርሃኔ ዘሩ በተፈጠረው የጸጥታ ችግር ምክንያት በጎጃም በኩል ወደ አማራ ክልል የሚደረጉ የህዝብ ትራንስፖርት ስምሪቶች መቋረጣቸውን አረጋግጠዋል። እንግዲህ ሀገራችን የጸጥታ ሁኔታ እንደምታየው ትንሽ አስቸጋሪ ሁኔታ ነው ያለበት እና አሁን በዚህ ጎጃም መስመር መገንጃም መውጫ ያው መስመሮች ዝግ ናቸው። ያው እሱን መስራት አንችልም፣ ምክንያቱም መንገድ የለም ማለት ነው ያ አካባቢ። ከዛ ወደዚህ የሚመጣም የለም፣ ከዚህም ወደዛ የሚሄድ የለም። ዛሬ ሳይሆን ኦልሞስት ከወር በላይ ሆነዋል። ይሄ መስመር ተዘግቶ ያለ ከፈታል፣ ተመልሶ ይዘጋል። ያለው የጸጥታ ሁኔታ መንግስት በገባው ኮሚትመንት መሰረት ጸጥታውን እስከሚያረጋጋ ድረስ አሁን ባለው በኮማንድ ፖስት እኛ እየጠበቅን ያለንበት ሁኔታ ነው እና ተሳፋሪውን ወደ በለጠ ችግር ይዘነው አንገባ እና ያው በተለያየ የጸጥታ ችግር ያው አገሪቱ የገባችበት ችግር እንዳለ ሆኖ ዞሮ ዞሮ በዛ በኩል ለሚደረገው ነገር የትራንስፖርት ሚኒስቴር መንገዱ ክሊር ሲሆን ወይም ደግሞ ሴፍም ሲሆን ጀምሩ ሲለን የምንጀምር ነው የሚሆነው። አሁን እስካለው ሁኔታ ግን ያ መስመር እንደተዘጋ ነው ማለት ነው። በሌሎች አካባቢዎች ግን አገልግሎቱ እንዳለ አክለዋል። በደሴ በር ላይ ኖርማል ነው። እስከ መቀሌ ድረስ አገልግሎት እየሰጠን ነው። በዚህ በአፋርም በኩል ወደ አማራም ክልል ሆነ ወደ ትግራይ ክልልም ስፔሻል ልዩ ባሶችም ሆኑ መደበኛ መስመሮች ስራ እየሰጠን ያለ ነው። በደቡብ ያለው ክፍት ነው። እሱንም እንደዚሁ አገልግሎት እየሰጠን ነው እንደ ኖርማል ሁኔታው ያው ጸጥታ ሁኔታ ታሳቢ ባደረገ መልኩ በሌሎቹ ክልሎች ግን ያው ህዝቡ የመጠቀም ፍላጎቱን ለማሟላት ጥረት እያደረግን ነው። ከትራንስፖርት ሚኒስቴር የስራ ባልደረቦች አሉ፣ ይህን ሴክተር ከሚመሩ ጋር በመመካከር ስራዎች እየተሰሩ ነው ያሉት። ያው የምታየው ህዝብ ፍሰት ሲመጣ ደግሞ አስፈላጊውን ሮቶቹን በመቀየር አገልግሎት የምንሰጥ ይሆናል ማለት ነው። በሌላ በኩል በደሴ ከተማ የሚኖሩ አቶ መልካሙ አስማራ የተባሉ አስተያየት ሰጪ የትራንስፖርት አቅርቦቱ ቢኖር እንኳ በስጋት ምክንያት የልማና ዴንሳ ወረዳ አዴት አካባቢ የሚኖሩ ወላጆቻቸው ጋር መሄድ እንዳልቻሉ ገልጸዋል። ይህ እንደተለመደው እንደ ኢትዮጵያን በየቤተሰባችን ነው የምናከብረ የነበር። እኔ ከእናት ከአባቴ ጋር ነው አከብረ ነበር ግን በዚህ ዓመት ተፈጠረው አለመረጋጋት በተለይ አማራ ክልል ላይ ወደዛ ለመሄድ አስቤ እናቴ ጋር በዓል አንቺ ጋ ነ ሙሉ ብዬ በምደውል ሰዓት አይ ከእሱ አካባቢ ቆይ ሰላም ከሆነ በሚል እናቴ ያለችበት አካባቢ ከፍተኛ አለመረጋጋት እስካሁን ስላለ በዚህ ምክንያት ነው እንዳትመጣ ቆይ ከተረጋጋ ሌላ በዓሎች አሉ ዛኒያ ምሬት ወዳለ የሚል መልክት ነው ወደ እኔ ላከችው በስልክ ያው እንግዲህ ትንሽ ኪል አድርግ ያለው ከእናቴና ከአባቴ ጋር አልነበር። ሁሌ ማሳለፈ በዚህ አመት ግን በተፈጠረው አለመረጋጋት ያው ብቼ ይንማከብረው ይህም የተሰማይ ስሜት ከባድ ነው። እናቴ በጣም እወድሻለሁ፣ እንግዲህ አልቻልኩም። አብሬ መዋል ከአንቺ ጋር የተለመደ ነበረ። ሰላም ሲሆን እንገናኛለን። መልካም በዓል ይሆንላችሁ። የባህር ዳሩ አስተያየት ሰጪ በጥብቅ ማህበራዊ ትስስር ላደገ በዓልን ከቤተሰቡ ተለይቶ ማክበር እንደሚያስከፋ ይገልጻሉ። ይህ ማለት ከዘመን ዘመን የምትሸጋገርበት በዓል ነው። ቤተሰብ ጋር ሁነህ ነው ማክበር የምትችለው እንጂ እዚን ብለህ እዚህ ዶርም ላይ ወይም ከቤተሰብ ተለይተህ የምትውለው ጫና በጣም ከባድ ነው። ያነጋገርናቸው ነዋሪዎች የጸጥታው ችግር ምክንያት ወደ የቤተሰቦቻቸው አለመሄዳቸው ቢያስከፋቸውም መጪው 2016 ዓ.ም ሰላም ይሁን ሲሉ ምኞታቸውን ከመግለጽ ግን አልታቀቡም። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። ወደ መጽሔት ትንታኔው እናልፋለን። የ2016 ዓ ም የአዲስ ዓመት መባቻ ዋዜማን በሰላም ተስፋና በስጋት መካከል ሆነው እያከበሩ እንደሚገኙ የአሜሪካ ድምጽ ያነጋገራቸው የመዕለ ከተማ ነዋሪዎች ገልጸዋል። የመዕለ ዘጋቢያችን ሙልጌታ እጽብሃ በጦርነት ምክንያት ተፈናቅለው በመጠለያ ካምፕ ያሉትንና ሌሎችንም አነጋግሮ ተከታዩን ዘገባ አልኳል። አቶ ሰለሞን አብርሃም ከጸገዴ ወረዳ ተፈናቅለው በመቀለ በተፈናቃዮች ማዕከል የሚኖሩ ናቸው። እኔ በእርሻ ነው የነበርኩት የሚሰራ ያው ራሴ ችለ የራሴ ሁኔታ ነበረኝ ሀብት ገነት ውን ነበረኝ ከአርባ በላይ ከብትን ነበረኝ ፍየሎች ውን ነበረኝ እና የራሴ እርሻ ውን ነበረኝ። ማህበር ውን በማህበር ተቋቁመን ውን የሰራ ነው የነበረ የቢራ አካፋፋይ ማህበር ነኝ። ከጦርነት በፊት አመት በዓል ጥሩ ሁኔታ ነው የምናልፈው የነበርነው፣ በጣም ምቹ ሁኔታ ነው የነበረው እና ከልጆች ከቤተሰቡ እና ሁሉ በአንድ ላይ ሆነን ጥሩ የሆነ በዓል እናሳልፍ ነበረ ማለት ነው። አሁን ሶስት አመት እያደረግን ነው እንግዲህ ያው ከህብረተሰባችን ከቤተሰብ ከአንድ አንድ ድርጅቶች እያገዙናል፣ ታግዘን አመት ሙሉ እናልፈዋለን ማለት ነው ሁሉ በውስጣችን ችለን ሁኔታው እናልፈዋለን ማለት ነው እና አሁን ከፊት የነበረ አመት በዓል እና አሁን ስናየው ያው ችግር ያለበት ነው። አሁን ቀስነን ሁሉ ቤተሰቡን በአንድ ላይ ሆነን ነው ብለው የነበርን አሁን እንድሰው አይደለም አሁን ብቻችን ነው ያለው። እዚህ ችግር ነው ያለው። አሁን እህል የለውም ተከልክለዋል ነው ያለ የለም ረድቱ እንግዲህ አዲስ አመት ያው ባለብን በቃ እናስከበረዋለን። ወይዘሮ ኮኮብ አባዲ የተባሉ ከሴቲት ሑመራ ተፈናቅለው በሰብዓ ካሪ የተፈናቃዮች ማዕከል ያገኙኋቸው በበኩላቸው በደስታ አሳልፈው ነበረ ፕሮግራምም። አመት በዓል ሲመጣ ሁሉ ሰው እንደሚያደርገው ሰው እንደሚያደርገው ዝግጅት እናደረግ ነበረ። አመት በዓል ሲመጣ አመት በዓል ልብስ በመግዛት ይሁን አንዳንድ ነገር ለቤት የሚያስፈልገው ይሁን የሚታረድ ከሆነ ይታረዳል። አንዳንድ ነገር የሚያስፈልገን ነገር ገዛዝሰን ተደስተን ውል ነበረ። የራሴ ስራ ቦታ ነበረኝ። መጠጥ ቤት ነበረኝ ሰቲቱ ማራ። አሁን ያለሁበት እንደምታየው ነው። እያየን ማለት ምንም የምንዘጋጅበት በሰላም አሁን የምንለው ከነበርንበት ከደሞ ከሩጠን ከመጣንበት እሱን እያየን በዛ እንጽናናለን ቢያንስ ትንሽ ንፋስ ስላገኘን ሰላም ወረዳ ላይ ነን ያለ ነው ብለን በዛ ነው የምንጽናናው እንጂ ምንም ነገር የምንዘጋጀው የለም፣ ምንም ቁጭ ብለን ነው ያለ ነው። አመት በዓልም ለአመት በዓል መሆንንስ ምንም ለእኛ ስለውጥ የለውም ማለት ነው። እንኳን ልብስ እንድትል ሌላ እንድትል፣ በአሁኑ ሰዓት እንኳን ስንዴ የምንሰጠው የነበር እንኳን ስድስት ወራችን ስላደረግነው የሚበላ እንኳን ሌላ እናስብ የሚበላ ቢገኝ ነው የሚባለው እንጂ አሁን ልብስ ነው የሚታረግ ልትል ያህን ቅርቶ አይ በቃ ትንሽ እንኳን የሚበላ ብናገኝ ብለን ነው የምናሰው። ወደ ሰባት ወራችን እየሄድ ነው። ስንዴ ከሚቆም ማቴዎስ ተክለ ብርሃን የተባለ ሁለት ሺህ አስራ ስድስት አዲስ ዓመት በመቀለ ከተማ ከወንድሙ ጋር በዓሉ ለማክበር ከአዲስ አበባ እንደመጣ የገለጸው ደግሞ ሰላም መስፈን በመጀመሩ ነው ከቤተሰብ ጋር መገናኘት የቻልኩት ብለዋል። ወንድም እዚህ ትግራይ ውስጥ ስለሚኖር ላለፉት ሁለት አመታትና ከዚ በላይ መገናኘት አልቻለም ነበረ። አሁን በተገኘ ሰላም እድል መጥተናል። እንግዲህ የማየው ትንሽ ደህና ነው። መገናኘታችን ጥሩ ነው። መገናኘት አስቸጋሪ ስለነበረ ያው በትግስት መጠበቅ ነው የነበረብን። ሁለት አመትና ከዛ በላይ አስቸጋሪ ጊዜ ያልፈን ለመገናኘት በቅተናል። እንግዲህ ሰላሙን ያስቀጥለው እንላለን። ለአዲስ አመት ነው የመጣትኝ። አብረን እያከበርን ነው። እንደ እኔ ያልተገናኙ ብዙ ቤተሰቦች ስለሚኖሩ ሰላሙ ቀጣይነት ቢኖር ላለው ብዙ ተፈናቃዮች ወገኖቻችን ያሉ ቤተሰቦቻችንም አሉ እነሱ ወደ ቀድሞው ቤታቸው እንዲመለሱ ምኞትን ይገልጻለሁ። አቶ ሰለሞኑ አብርሃም አዲሱ አመት ወደ ቀያቸው ተመልሰው የሚኖርበት እንዲሆን ነው ምኞታቸው የገለጹት። አሁን ይሄ የስምኑ ፈርማ የተፈራረሙበት ተስፋ አድርገን ነበር። አሁን በቃ እንግዲህ ከእንግዲህ ሰላም ሆነዋል። ሰላም የሆነ ይሄዳል፣ እኛውን ወደ ነበርንበት ተመልሰን ተቋቁመን ስራችን ጀምረን ሰርተን እናውራለን የሚል ተስፋ ነበረን። ከዛ አልሆነም አልተሳካም። ክሳሁን አለን እዚህ አሁን እዚህ ማለን። ምን ለምን እንደዛ ሆነ? እኛስ ከተፈራረመ ነገር መተግበር ነበረበት። የነበረው ተስፋ አሁን ጨለም ያለ ወደ ኋላ ተመልሶ ሽግር የተጋደ ከፋ ሁኔታው የገፋ ነው ያለ። አሁን ጨልሞ መንበር አይችልም። የተሰማመበት የተፈራረምበት ተግባራዊ እንዲሆን የሚል ተስፋ አለን። ከዛ አመት በዓል እውን የተሻለ ሁኔታ ተፈጥሮ ህብረተሰባችን፣ ራሳችን ወደ የነበርንበት ቦታ ተመልሰን ተቋቁመን እንሰራለን የሚል ተስፋ አለን። ይሄ ሰላም የበለጠ ሰላም ይሆናላል። የበለጠ ተስፋችን ሰላም እንዲሆነልን ሰርተን እንድንኖር የሚል ተስፋ ነው ያለ። የሰላም ስምምነቱ በሙሉ ቃሉና በሙሉ መንፈሱ የሚተገበርበት ዓመት እንዲሆን የተመኙት ደግሞ ወይዘሮ ኮብ ናቸው። የፕሮቴራው ሲሆን በቃ ሰው በጣም ተደስቶ ነበረ ተስፋ አድርጎ ነበረ በደስታ። አሁን ግን በቃ ዝምታ ሲበዛ ሰው ተስፋ እየቆረጠ መጣ። አሁን ነው ጭንቅ የበዛብን። እንዲያም ተስፋዬ ሙሉ ሰላም እንዲያደርግልን ውሉስ ተግባር ላይ እንዲውል ወደ አገራችን እንድንመለስ ኢትዮጵያ ደግሞ ሰላም እንዲያረጋት እና ማንም በዛ ሆነ በዛም ኢትዮጵያ ሰላም እንዲያረጋት እንደ ድሯችን ሰርተን እንድንበላ ሞት እንዲያበቃ ጦርነቱ እንዲያበቃ ፈልጋለሁ። ምኞቴ ነው ብቻ ሰላም እንዲሆን፣ ሌላ ምንም። ሰላም ካለ ሰርተ መብላት ትችላለህ፣ የትም ሂደህ ሰርተ መብላት ትችላለህ። እና ሰላም እንዲሆን ወደ አገራችን እንድንመለስ ጦርነት ላይ ያሉ ሰዎች ደግሞ ልብ እንዲጎዙ ምንም ደም መፋሰስ፣ ወንድም ለወንድም ደም እየተፋሰሰ ምንም ውጤት አላየንም፣ እና በቃ ያልኩ በቃ እንላለን። እኛ ከህዝብ ትግራይ እኛ ድሮም ሰላም ፈላጊዎች ነን። ሰላም ነው የምንፈልገው። እኛ ሰላምስ ምን ዋጋ እንዳለው እኔ አውቃለሁ። እኔ እራሴ ማለት ሰላም የሰላም የፈለክበት ሰርተ ማታም ቢሆን ጠዋት፣ አሁን ግን እያየከው ነው እና ሰላም እንዲሆን ወደ ሀገራችን እንድንመለስ ነው ሌላ ምኞት የለኝም። ሰላም ከሆነ ሁሉ ነገር ስለሚገኝ ከሰላም ሁሉ ነገር ማግኘት ትችላለን። ሰላም እንዲሆን ይመኛለሁ። ለመላው የኢትዮጵያ ሕዝብ ሰላም እንዲሆንለት ደግሞ እመኛለሁ። ሁሉንም አስተያየት የሰጡኝ ሰዎች ምኞታቸው አዲሱ ዓመት ሙሉ ሰላም እንዲሆን ነው። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም። ወደ ተከታዩ ዘገባ ስናልፍ በኦሮሚያ ክልል ምዕራባዊ ዞኖች በነበረው የጸጥታ ስጋት ተፈናቅለው በተለያዩ አካባቢዎች የሚገኙ አንዳንድ ተፈናቃዮች በሚቀጥለው 2016 ዓ ም ወደ ቀያቸው ለመመለስ ተስፋ እንደሚያደርጉ ገለጹ። አስተያየታቸውን ለአሜሪካ ድምጽ የሰጡት ተፈናቃዮች በመጪው ዘመን ሁከቱና ለመረጋጋቱ ተወግዶላቸው በሰላም ወጥተው በሰላም የሚገቡበትና ሰርተው የሚያተርፉበት ዓመት እንዲሆነላቸው ተመኝተዋል። በክልል ውስጥ ያለው የጸጥታ ችግር እንዲቀረፍም መንግስትና የታጠቁ ኃይሎች ተቀራርበው በመወያየት ሰላም እንዲያወርዱ ጥሪ አቅርበዋል። በአራቱ የወለጋ ዞኖች ከግጭት የተነሳ ከቤት ንብረታቸው የተፈናቀሉ ከ725 ሺህ በላይ ሰዎች በአስከፊ ሁኔታ ውስጥ እንደሚኖሩ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ከዚህ ቀደም ገልጿል። ናኮል መልካ ተጨማሪውን ይዟል። ከኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ ከአመት በፊት በግጭት ሳቢያ የተፈናቀሉት አቶ ገለታ ዴሬሳ አሁንም በዚያው ዞን ጊዳ አያና ወረዳ አያና ከተማ ውስጥ እንደሚኖሩ በስልክ ለአሜሪካ ድምፅ ተናግረዋል። ስለሚገኙበት ሁኔታም ገልጸዋል። ከቤት ንብረታችን ከተፈናቀልን ሶስት ዓመት አለፈን። ባለፈው ሁለት ዓመት ውስጥ የተፈናቀሉም አሉ። የዛሬ ሶስት ዓመት በአንድ ጊዜ የተፈናቀልነው ወደ ሶስት ሺህ እንደርሳለን። በአሁኑ ጊዜ ከሰዎች በልመና እየተሰበሰበ በሚሰጠን ገንዘብ ኑሯችንን እየገፋን ነው። በአስቸጋሪ ሁኔታ ውስጥ ነው ያለ ነው ነው ያሉት። ቀያቸው ተረጋግቶ የመመለስ ምኞት እንዳላቸው አቶ ገለታ ገልጸዋል። በተለይ በቀጣዩ 2016 ዓ.ም የመመለስን ተስፋ እንደሰነቁ ያመለክታሉ። ሰላምን ለመመለስ ከእርቅ የበለጠ ነገር እንደሌለም አብራርተዋል። እርቅ ወርዶ ወደ ቤታችንና ወደ እርሻችን ተመልሰን ለመኖር እንፈልጋለን። ወደ ቀያችን ተመልሰን ሸራ እንኳን አንጥፈን ለመኖር እንመኛለን። ምንም ያህል ቤታችን ቢቃጠል ንብረታችንም ቢወድም ሰላም ሰፍኖ ወደ አካባቢያችን ለመመለስ እንመኛለን። ከቤት ንብረቱ የተፈናቀለ ሁሉ ተመልሶ መቋቋም ይፈልጋል። እንመለሳለን ብለንም ተስፋ እናደርጋለን። ከምስራቅ ወለጋ ዞን ኪረም ወረዳ በ2013 ዓ ም በግጭት ሳቢያ ተፈናቅለው በአሁኑ ጊዜ በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ ውስጥ እንደሚገኙ የገለጹት አስተያየት ሰጪ እዚያው የቀሩት የልጆቻቸው እናት አሁን የት እንደሚገኙ ባለማወቃቸው እንደተጨነቁ አመልክተዋል። ተፈናቀል አስር ቤተሰብ ነው የተፈናቀልኩት። አይነ ስውር እናት አሉን። ብዙ ቤተሰብ ትተን ነው እንደገና። በጣም ከሚገርመው ሁኔታ እኔ ከባለቤቴ የተለያይተን ነው የተፈናቀል ነው። ከዚህ የተነሳ እኔ ልጆችን ይዤ እንድሸሽ ነው የተገደድኩት። ሚስቴን እዛ ቀርታ ነው የወጣሁት። ወጥቼ ደብረ ብርሃን የሚባል አካባቢ ነው ያለሁት በአሁኑ ሰዓት ሚስቴና ልጆቼ የኔ ልጆችና የኔ ልጆች ከእናታቸው ከተገናኙ፣ አሁን ሁለት ሺህ አስራ ሶስት መስከረም ወር ላይ ነው የወጣሁት ሁለት አመታቸውን ጨረሱ። አሁን ሶስት አመት ሊሆናቸው ነው። እናታቸው ስልክ የላትም። ልጆቿን ሳታናግር እስካሁን ድረስ ልጆቿ በህይወት ይኑሩ ይሙቱ አታውቅም። ልጆቹም እናታቸው ትኑር ትሙት አያውቁም። በዚህ ህይወት ውስጥ ነው ያለ ነው። በጣም በሚያሳዝን ሁኔታ ነው ያለን። በደብረ ብርሃን ከተማ በድጋፍ እየኖሩ እንደሆነና ይህ ቀን አልፎ በ2016 ዓ.ም አካባቢያቸው ተረጋግቶ ወደ ቀያቸው ለመመለስ የሚያስችሉ የሚታዩ ተስፋዎች እንዳሉ አስተያየት ሰጪው ጠቁመዋል። ሁለት ሺህ አስራ ስድስት የሆነ ተስፋ ይዞ ይመጣል ብለን እናስባለን። ብዙ ሀብት ንብረት ያፈራንበት ሀገር ነው። መሬት አለን። የእርሻ መሬት ገበሬ የሆነው ብዙ እርሻ መሬት አለው የከተማ ነዋሪው ብዙ የንግድ ስራ የሚሰራ ህብረተሰብ ነበር፣ እዛ የነበረው እንግዲህ። ሲፈናቀልም መንግሥት ባለበት ሀገር ነው የተፈናቀለው በመጠለያ ውስጥ ያለው መንግሥት ባለበት ይኸው መንግሥት በሚያስተዳድርበት ነው። ነገም ደግሞ ይሄ መንግሥት ምናልባት እስካሁን በሰሜን በነበረው ጦርነት ከዛ ተያይዞ መንግሥት እረፍት ስላጣ ነው ወደዚህ ይህን ህዝብ ዞር ብሎ ሊያየ አልቻለው ወደሚል ነበረ። አሁን እንግዲህ ከዛ ያለውም ትንሽ የተሻለ ነገር ይታያል እና ይሄ ህብረተሰብ እንደ ትናንት እንደ ትናንት ወዲያው ወደ ቦታው ተመልሶ ሀብት ንብረት አፍርቶ ካለው አካባቢ ህብረተሰብ ከሀገሩ አብሮ ከኖረው ጋራ ትናንት ድር አለው በቤተ ክርስቲያን አንድ ላይ ነው የሚኖረው። በድር አንድ ነው የሚቀባበረው። በሰርግ አንድ ነው አበልጅ ጋር ብቻ ነው። ስለዛ ያ ህይወት ተመልሶ እንደ ትናንትናው በሰላም ይኖራል የሚል ተስፋ አለን። ከአውደ አመት መልካም ትዝታቸው ጋር ያሉት የምስራቅ ወለጋ የሚሆኑ የሰሜን ሸዋ ተፈናቃዮች መንግስት አካባቢውን በማረጋጋት ሰላም እንዲያሰፍንም ጠይቀዋል። እኛ አሁን ላይ ያለንበት ከባድ ህይወት ነው። ሰው ከቤት ተፈናቅሎ በአሁኑ ሰዓት አመት በዓል ላይ አዲስ አመት በዓል ላይ ወይፈኖች እናት ነበር፣ ከዛ ካነሰ ደግሞ በጎች፣ ፍየሎች ይታረዳሉ። አመት በዓልን ከጎረቤት ከአካባቢ ጋር ይሄ አማራ፣ ይሄ ኦሮሞ፣ ይሄ ትግሬ፣ ይሄ ከምባታ ሳንል አብረ ነው የምናሳልፈው። ጥሩ ህይወት ነበር የምናሳልፈው። ዛሬ ግን ምንም በማናቀው ምንም በማናቀው ነገር ነው ይህ ሁሉ ነገር የመጣውና ይሄ ነገር በመንግስት በኩል ተቀርፎ ሰላም ይፈጠራል የሚል እሳቢ አለን። በኦሮሚያ ክልል ምዕራባዊ ዞኖች በአንድ በኩል የኦሮሞ ነጻነት ሰራዊት ሸማቂዎች ጥቃት ፈጽመው ንጹሐን ዜጎችን እንደሚገሉና እንደሚያፈናቅሉ ነዋሪዎች ይገልጻሉ። የሸማቂ ቡድኑ ግን ውንጀላውን ሲያስተባብል ቆይቷል። በሌላ በኩል የአማራ ፋኖዎች ሲሉ የሚጠሯቸው ታጣቂዎች ተመሳሳይ ድርጊት እንደሚፈጽሙ የአካባቢው ነዋሪዎች ይከሳሉ። ይሁንና የአማራ ተወላጆች ደግሞ ሲጠቁና ሲበደሉ የሚደርስላቸው እንደሌለና ራሳቸውን ሲከላከሉ ፋኖ ተብለው እንደሚጠሩ ሲያስተባብሉ ቆይተዋል። ባለፉት አምስት ዓመታት በኦሮሚያ ክልል ምዕራባዊ ዞኖች እና በሌሎችም አካባቢዎች ንጹሐን ዜጎች ሲገደሉና የአካል ጉዳት ሲደርስባቸው ንብረታቸው እየተዘረፈ ሲወድምና ከቤት ንብረታቸው ሲፈናቀሉ እንደነበር ነዋሪዎች ሲያማር ና ስንዘግብ ቆይተናል። አገር በቀልና ዓለም አቀፍ የሰባዊ መብቶች ተሟጋች ድርጅቶች የመንግስት ኃይሎችና ታጣቂዎች የጦር መሳሪያ ባልታጠቁ ሰዎች ላይ የሚፈጽሙት አሰቃቂ በደልና ጥቃት እንዲቆምና መንግስትን በአፋጣኝ መፍትሄ እንዲሰጥ ሲጠይቁ ቆይተዋል። ባሳለፍነው 2015 ዓ ም በመንግስትና በኦሮሞ ነጻነት ሰራዊት መካከል ተጀምሮ የነበረው የቅድመ ሰላም ንግግር ከተጣለበት የሰላም ተስፋ በአንጻሩ እስካሁን የተደረሰበት ስምምነት የለም። በሌላ በኩል መንግስት በክልሉ ታጣቂ ኃይሎች ላይ እርምጃ እርምጃ እየወሰደ እንደሆነ በየጊዜው ቢገልጽም የንጹሐን ዜጎች ሰቆቃ ግን አሁንም አላባራም። ከዚሁ ጋር በተያያዘ በኢትዮጵያ ከአራት ሚሊዮን ሦስት መቶ ሺህ በላይ ሰዎች ከመኖሪያ ቀያቸው ተፈናቅለው እንደነበር ዓለም አቀፉ የፍልሰት ድርጅት ይፋ ያደረገው ባለፈው ነሐሴ ወር ውስጥ ነበር። ባለፉት ስምንት ወራት ውስጥ የደረሰው የዚህ መፈናቀል ዋና ምክንያትም ግጭት እንደሆነ ገልጾ ከተፈናቀሉት መካከል ወደ ቀያቸው የተመለሱ ዜጎች ቁጥር ከ3 ሚሊዮን እንደሚልቅ ድርጅቱ አክሎ አስታውቆ ነበር። በተጨማሪም በኦሮሚያ ክልል አራቱ የወለጋ ዞኖች ውስጥ ከ725,000 በላይ ሰዎች ከግጭት የተነሳ ከቤት ንብረታቸው ተፈናቅለው በአስከፊ ሁኔታ ውስጥ እንደሚኖሩ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ቢሮ ዩኤን ኦቻ ቀደም ሲል መግለጹ ይታወሳል። የኢትዮጵያ ሰብዓዊ መብቶች ጉባኤ ሰመጉ ዛሬ ባወጣው መግለጫ መንግስት በተለያዩ አካባቢዎች ለግጭት መፈጠር ምክንያት የነበሩትን ጉዳዮች ለይቶ አስቸኳይ መፍትሄ እንዲሰጥ አሳስቧል። በቀጣዩ 2016 ዓ.ም በተለያዩ የኢትዮጵያ አካባቢዎች የሚፈጸሙ በአብዛኛው ማንነትን መሰረት ያደረጉ ግድያዎችና መፈናቀሎች የሚቆሙበትና መፍትሄ የሚያገኙበት መላዊ የሀገሪቱ ሕዝብ ግጭቶችን በመተሳሰብ በሰላም በአንድነትና በፍቅርና በውይይት በመፍታት የበኩሉን እንዲወ እንዲወጣም ጥሪ አቅርበዋል። ለአሜሪካ ድምጽ ናኩር ምልካ ካምቦ በተከታዩ ዘገባ። ወደ አዲስ አበባ ስናልፍ ደግሞ በተጠናቀቀው ዓመት ያጋጠመው የኑሮ ውድነት እና የሰላም እጦት ችግሮችን መቅረፍ በአዲሱ ዓመት ልዩ ትኩረት እንዲሰጠው በአዲስ አበባ ከተማ አስተያየታቸውን የሰጡን ነዋሪዎች ጠየቁ። የሸኘነው 2015 ዓ.ም ፈተናዎች የበዙበት እንደነበር ያወሱት አስተያየት ሰጪዎቹ ፈተናውን ለመቀነስና የሚያስከትለውን መከራ ለመቅረፍ ከመንግስት ጀምሮ ሁሉም ባለድርሻ አካላት ኃላፊነታቸውን ሊወጡ እንደሚገባ አመልክተዋል። በበዓሉ ግብይትና ድባብ ላይ ያላቸውን ትዝብትም አጋርተውናል። ኬኔዲ አባተን ያነጋገ ተናገራቸው በ2016 ዓመተ ምሕረት ዋዜ ማለት አዲሱን ዓመት ለመቀበል በአዲስ አበባ ከተማ የተለያዩ አካባቢዎች የበዓል ግብይቶችን ሲፈጽሙና ሌሎች ዝግጅቶችን ሲያደርጉ ያገኘናቸው የከተማዋ ነዋሪዎች ስለ በዓሉ ግብይት፣ ስለተጠናቀቀው 2015 ዓ.ም ፈተናዎችና ስለ ቀጣይ ተስፋቸው አስተያየት ሰጥተውናል። ለበዓል ፍጆታ በሚውሉ የተለያዩ ሸቀጦችና ግብይቶች ላይ የዋጋ ጭማሪ መኖሩን የተወሰኑት ደግሞ ዋጋቸው ከሚጠበቀው አንጻር የተሻለ መሆኑን አስተያየት ሰጪዎቹ ገልጸዋል። በሌላ በኩል የተጠናቀቀው 2015 ዓ ም ከኑሮ ውድነት እስከ ሰላም እጦት ፈታኝ ሆኖ ማለፉንም የገለጹ ሲሆን በቀጣዩ ዓመት እነዚህ ችግሮች እንዲቀረፉ ጥሪ አቅርበዋል። ይሄ ዶሮ በአንድ ሺ አንድ መቶ የተገዛው ሽንኩርት እኔ ሳምንት ነው የገዛው ስልሳ ብር ነው። ጤፍ መቶ ሀያ ብር ነው። አንደኛ ጤፍ መቶ ሀያ ብር ገብስተህ ዘይት አንድ ሺ ብር አምስት ገዝተህ ምናምን አስበው እና ትንሽ ይከብዳል እና ኑሮ በጣም ከባድ ነው። የመንግስት ሰራተኛ የቤት ኪራይ ምናምን ኑሮ ከፍሎ መኖር አይቻልም። እና ሁለት ሺ አስራ ስድስት ያለፈው ከሁለት ሺ አስራ አምስት ወደ ኋላ ያለውን ነገር ሁሉ ፈጣሪ አስወግዶ ከሰው ሳይሆን ከፈጣሪ ነው የሚጠብቀው። ፈጣሪ የብስራት ዘመን ያድርግልን። በቃችሁ ይበለን፣ በሰላሙም በኑሮ ውድነቱም በሁሉ ነገር ፈጣሪ እሱ ገብቶ እንዲያው አንድ ነገር መላ ያምጣልን ብዬ ነው የማስበው። ጸሎቴ ነው ለኢትዮጵያ ሕዝብ ለሁሉ የማስተላልፈው፣ እስኪ ቆም ብለን እናስብ። በቃ ለራሳችን ከማሰብ ለአገር ማሰብ እንጀምር። ሰው ለራሱ ማሰብ ከጀመረ ለብቻ ለጎጤ ብሎ ማሰብ ከጀመረ ነው ሁሉ ነገር የመጣውና እስኪ ኢትዮጵያ የሚለውን በአፍ ላይሆን በውስጣችን እናሳይ። በቃ ደረጀ፣ ጥሩ ነው እባላለሁ። ትንሽ ወደድ ብሏል። አሁን አንድ ዶሮ የገዛሁት ሺህ ሁለት መቶ ብር ነው። እንቁላል ደግሞ አስራ ሰባት ብር ነው አንዱ እንቁላል፣ አስራ ሰባት ትንሽ ምልህ አሁን ያለው ሰው ይገዛል፣ ግን ስታየው ትንሽ ይደብራል። እንግዲህ በ2015 ከዛም በፊት ባሉ አመታቶች ያሉት ነገሮች ሁ እንደምታየው ለጆሮ ጭው የሚያደርጉ ነገሮችን ነው የምትሰማው። ደስተኛ አይደለም። እንግዲህ ያው ፈጣሪ ለምድራችን ሰላሙን ያውርድልን ነው የምለው። ለሚቀጥለው ደግሞ ለ2016 ደም መፋሰሱ ቆሞ ኢኮኖሚያችን ተረጋግቶ ፖለቲካችን ተረጋግቶ ሕዝቡ በሰላም ወጥቶ በሰላም የሚገባበት ከፊት ለፊታችን ላለው አዲስ አመት አመስጋኞቹ ነን። ሀገራችን ተረጋግታ የምናይበትን ምኞት እመኛለሁ። የፖለቲካ ሰዎች ስለ ሕዝቡ አስበው በቃ ሰላም ይመጣበት መንገድ በአፋጣኝ ቢፈልጉ፣ እንደ ህዝብ ደግሞ ሁሉም በእምነቱ ቢጸልይ። በቃ ጾም፣ ጸሎት ማይፈታው ችግር የለም ብዬ አምናለሁ። ኢንስፔክተር አስናቀ ማሞ ባላለው ድባቡ ያው ከወትሮ ለየት ያለ ነው። ምክንያቱም የኑሮ ውድነት ጫና ስላለው ብዙ እንደ ድሮ ገበያተኛ አታገኝም ማለት ነው። የሁለት ሺህ አስራ አምስት ያው እንግዲህ ብዙ የኢትዮጵያ ህዝብ እንደሚያውቀው የሀገራችን ብዙ ቀውስ ነው ያሳለፈችው። ብሔርተኝነትን፣ ዘረኝነትን ስደትን መፈናቀልን እንዲጠፋ ሁላችሁ ሁሉም ኢትዮጵያዊ የራሱን አስተዋጽኦ ማድረግ ይኖርበታል ብዬ አስባለሁ። ምክንያቱም ከችግር በስተቀር ከመፈናቀል በስተቀር ጦርነት ምንም የሚሰራው ነገር የለም። ሙሉ በዳሳ እባላለሁ። አንድ ሺ አምስት መቶ ብር ሁለት ዶሮ ገዝቻለሁ። ጤፍማ በጣም ውድ ነው። አንደኛው መቶ ሰላሳ ቁርፍ ነጭ እንቁላል አስራ ስድስት ብር ሽንኩር ታምሳ ብር አምስት ገና ይዘን መግባት ነው እንጂ ድሮ የበግ መግቢያ የነበረ በግም ተገዝቷል። አሁን ግን ምንም ማድረግ አይቻልም። እግዚአብሔር አገራችንን ሰላም ያርግልን። ያው የመንገድ የመዘጋጋት ነው ሁሉም ውድ እየሆነ ያለው። በተረፈ ኑሮ ተወርዷል። የቤት ኪራይም ማስቸጋሪ ሳቅን በላይ በየወሩ ነው የሚጨምሩት። መንግስት፣ ይህንን አይቶ ኑሮን፣ የከተማውን ሰው አየት ያደረገው ጥሩ ነው። በፍቅር በጠባይ መንግስት የንጉል ነገር አረጋግቶ ሰላም ማውረድ ይገባዋል። ገበያውንም ወርዶ ይል። በተረፈ መልካም መስራት። ለምለሙ አብዱላ እባላለሁ። ግብይቱ ስታይ የተጋነነ ያን ያክል የተጋነነ ዋጋ የተጋነነ ጭማሪ የለም። ያው ናፍጣል ጭማሪ ምንም ስላለ፣ አንዳንድ ለውጦች አሉ። ግን ለውጦቹ የተጋነኑ አይደሉም። ያን ያክል ለታችኛው ማህበረሰብ ማህበረሰብ ግን በጣም ከአቅም በላይ ነው። 2015 እውነት ለመናገር የመከራ ህይወት ነው ማለት ይቻላል። ለእኛ ለኢትዮጵያውያኖች እንደፈለግን ወተን የማንገባበት እንደፈለግን ስራ ብለን ወተን በነፃነት የማንገባበት ጊዜ ነው እና 2015 በጣም ከባድ ነው። 2016 መንግስት ማድረግ ያለበት የዜጎችን ደህንነትና የዜጎችን ሰላም ማስጠበቅ መቻል ነው ያለበት። ከምንም በላይ ሰላም ነው እና ሁሉም ነገር ከሰላም የሚበልጥ ነገር የለም። ግጭት፣ ጦርነት ለማንም አይጠቅምም። አሸናፊም ተሸናፊም የለም። የትግራይ ጦርነት አለ አሁን ባለፈው በዛ ጦርነት እንኳን መማር አለብኝ። ስለዚህ መንግስት ከምንም በላይ ድርድርን አስቀድሞ ከየትኛውም አካልም ሆነ ተቀራርቦ ድርድርን አስቀድሞ ተደራድሮ ለዜጎቹ ሰላም መፍጠርን የመሰለ ነገር የለም። በ2016 የምንፈልገው በሰላም ወጥተን በሰላም የምንገባበት ጊዜ እንዲሆን ነው የምንፈልገው የተጠናቀቀው 2015 ዓ ም በመቶ ሺዎች የሚቆጠሩ ሰዎችን ህይወት እንደቀጠፈ የተነገረለት የሰሜን ኢትዮጵያው ጦርነት በፕሪቶሪያው የሰላም ስምምነት ወደ ፍጻሜ ማምራቱ የተበሰረበት ዓመት ቢሆንም ኢትዮጵያ ግን ረፍት አላገኘችም። የጥቅምት ወሩ ስምምነት ለሰሜኑ ግጭት እልባት እንዳመጣ ቢገለጽም ስምምነቱን ተከትሎ የተፈጠሩ ክስተቶች በዚያው በሌላኛው የሰሜን ኢትዮጵያ ክፍል በአማራ ክልል ሌላ ግጭት እንዲፈጠር ምክንያት ሆነዋል። በተለይ በስድስት ወር አስቸኳይ ጊዜ አዋጅ ስር የሚገኘው የአማራ ክልል እንዲሁም የኦሮሚያ ክልል የተለያዩ አካባቢዎች በግጭት ውስጥ ነው ያሳለፉት። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የረጅም ርቀት ሚሳይሎች ለዩክሬን ሳይላኩ በፊት መታየት ያለባቸው ብዙ ጉዳዮች መኖራቸውን ብሊንከን ተናገሩ። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የዩክሬን አጋር የሆነው የምዕራቡ ዓለም ድጋፉን እንደሚቀጥል ትላንት እሁድ አረጋግጠዋል። በሌላ በኩል ሩሲያ ከዩክሬን በነጠቀቻቸው አራት ግዛቶች የአካባቢ ምርጫ አካሄዳለች። በጉዳዩ ላይ ሞስኮ ወረራዋን ለማስፋፋት የቆረጠች ይመስላል ስትል የአሜሪካ ድምጿ ባልዴራስ ኤግሊሲያስ ዘግባለች። እንግድ ወልድ ያቀርበዋል። ሰባ ዘጠኝ በሚሆኑ የሩሲያ ግዛቶችና በሩሲያ በህገ ወጥ መንገድ በተነጠቁ አራት የዩክሬን ግዛቶች ውስጥ የአካባቢ ምርጫ ተካሂዷል። በኃይል በተወሰዱት ግዛቶች ውስጥ የተካሄዱት ምርጫዎች ኪቭ እና የምዕራብ አጋሮቿ የይምሰል ሲሉ ገልጸውታል። የሩሲያ ባለሥልጣናት በበኩላቸው ለኪቭ የወገኑ ኃይሎች ምርጫውን ለማሰናከል ሞክረዋል ሲሉ ክስ አሰምተዋል። ባለፈው ሳምንት ዩክሬንን የጎበኙትና ለአሜሪካው ኤቢሲ ቴሌቪዥን ቃለ መጠየቅ የሰጡት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዳሉት ቭላድሚር ፑቲን ግጭቱን ለማስቆም ትርጉም ያለው የዲፕሎማሲ ጥረት ውስጥ መሳተፍ አይሽም። ሁሉም ይህ ጦርነት እንዲያከትም ይሻል። ነገር ግን ጦርነቱ ማክተም ያለበት የዩክሬንን ሉዓላዊነትና የግዛት አንድነት ባከበረ ፍትሐዊና ዘላቂ በሆነ መንገድ ነው። ሩሲያ በምታደርገው ጥቃት ምክንያት ሲቪል ዩክሬናውያን በየዕለቱ ስለሚገጥማቸው ሰቆቃ ብሊንከን አውስተዋል። ወደ ሩሲያ ግዛት ዘልቀው መድረስ የሚችሉ ረጅም ርቀት ሚሳይሎችን አሜሪካ ትልክ እንደሁ ለብሊንከን ጥያቄ ቀርቦላቸው ነበር። ዩክሬን የመሳሪያ መኖር ብቻ አይደለም። ዩክራይናውያን ስልጣን አግኝቶበታል ወይ፣ ጥገና ማድረግ ይችላሉ ወይ፣ ስልታቸውን በሚጠቅምና ውጤታማ በሆነ መንገድ መጠቀም ይችላሉ። በየቀኑ በእነዚህ ጉዳዮች ላይ እየሰራን ነው። ኢላማቸውን በተመለከተ የሚወስኑት እነርሱ ናቸው፣ እኛ አይደለንም። የሩሲያው ፕሬዚደንት ቃል አቀባይ ዲሚትሪ ፔስኮቭ አሜሪካ ለኪቭ የምታደርገውን ድጋፍ አስፈላጊነት በተመለከተ ባለፈው ሳምንት አና ንቀው ተናግረዋል። እነርሱ አሜሪካኖቹ ኬቪን እስከፈለገች ድረስ መርዳት ነው የሚፈልጉት። በሌላ አነጋገር የመጨረሻው አንድ ዩክራይናዊ እስኪቀር ድረስ ጦርነቱ እንዲቀጥል ነው የሚሹት። እኛ እንደዚያ ነው የምንመለከተው። ይህ እውነት እንደሆነ እናውቃለን። ይህ በልዩ ወታደራዊ ዘመቻው አተገባበር ላይ ተጽዕኖ የለውም። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በቅርቡ የተደረገውን የቡድን ሀያ አገራት ጉባኤ ፍጹም ስኬታማ ሲሉ ገልጸውታል። በቡድኑ የወጣው የጋራ መግለጫ የሩሲያን ወረራ በግልጽ አላወገዘም ነበር። ብሊንከን እንዳሉት ግን ለዩክሬን ያለው ድጋፍ በግልጽ ታይተዋል። ሀገራት የሩሲያ ወረራ የፈጠረው ዳፋ እየተሰማቸው ነው። የሩሲያ ወረራ እንዲቆም ይፈልጋሉ። መግለጫው እያንዳንዱ የቡድን ሀያ አባል አገር ለዩክሬን ያለውን ድጋፍ የሚያሳይ ነው። ብሊንከን በተጨማሪም ሩሲያ ያደረገችው እገዳ በዓለም የምግብ ዋስትና አለመኖርን እንዳባባሰው አጽንዖት ሰጥተው ተናግረዋል። በጥቁር ባህር በኩል እህል ማስወጣት የሚቻልበትን ሁኔታ በተመለከተ የያዘችው አቋም እንዳልተቀየረ ሞስኮ ባለፈው ሳምንት በድጋሚ አስታውቃለች። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። ቀጣዩ ደግሞ የአፍሪካ ነክ ርዕሶች ነው። በ ባለፈው አርብ አመሻሽ ላይ በሞሮኮ በደረሰው የመሬት መንቀጥቀጥ አደጋ የሞቱ ሰዎች ቁጥር ከ2000 በላይ ደርሷል። ሕንጻዎች ወደ ፍርስራሽነት የተቀየሩ ሲሆን ከአደጋው የተረፉ ነዋሪዎች መኖሪያ ቤታቸው እላያቸው ላይ እንዳይወድቅባቸው በመስጋት ውጭ ያድራሉ። በሌላ በኩል በኒጀር የተካሄደውን መፈንቅለ መንግስት ተከትሎ ወታደራዊ አመራሮቹ ለአንድ ወር ግዳ ጥለውበት የቆዩትን የአየር ክልል ለዓለም አቀፍ በረራዎች ክፍት ማድረጋቸውን አስታውቀዋል። ሆኖም የአሜሪካ ወታደራዊ ባለስልጣ ናት ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ኒጀር በዓለም አቀፍ በረራዎች ሊያደረገችው ለውጥ የአሜሪካ የሰው አልባ አውሮፕላን ወይም ድሮኖች እንቅስቃሴን ወደ ቀድሞ እንዳልመለሰው ገልጸዋል። የአሜሪካ ድምጽ ዘጋቢዎች ያሰናዱትን ዘገባ ለአፍሪካ ንክ ርዕሶች እንደሚከተለው ተሰናድቷል። በሪክተር ስኬል ሲለካ ስድስት ነጥብ የደረሰ የመሬት መንቀጥቀጥ በሞሮኮ በተከሰተ ቅጽበት በደህንነት ካሜራ የተቀረጸው ምስል አንድ ግለሰብ ሕይወቱን ለማዳን በፍርስራሹ መካከል እየሮጠ ሲሄድ ያሳያል። ይህ ምስል ባለፈው አርብ የመሬት መንቀጥቀጥ የሰሜን አፍሪካዊቷን ሀገር ሲያናውዝ በየቦታው ይታይ የነበረ ሁኔታ ነው። የሞሮኮ የህዝብ ዜና ማሰራጫ የሆነው ኤስኤንአርቲ በፍርስራሾች የተጨፈላለቁ መኪናዎችን ምስል ያሳየ ሲሆን የነፍስ አድን ሰራተኞችን ተግዳሮት አጉልቷል። የመሬት መንቀጥቀጡ በአብዛኛው ጉዳት ባደረሰበት ተራራማ አካባቢዎች የሚኖሩ ነዋሪዎች ከቅዳሜ ዕለት ጀምሮ ሟች ቤተሰቦቻቸውን መቅበር ጀምረዋል። ሌሎች ሞሮካውያንና ለጉብኝት በስፍራው የሚገኙ ጎብኚዎችም በአካባቢው በሚገኙ ክሊኒኮች ደም ሲለግሱ ታይተዋል። የሞሮኮ ንጉሥ መሐመድ ስድስተኛ የሀገሪቱን የጦር ኃይሎች ለፍለጋና ነፍስ አድን ሥራዎች ሰራዊቶቻቸውን እንዲያንቀሳቀሱ አዘዋል። እሑድ ለት መስጊዶች ልዩ የሆነ የጸሎት ስነ ስርዓት እንዲያደርጉም ጥሪ አቅርበዋል። ከባዱን የመሬት መንቀጥቀጥ ተከትሎ ሊከሰት የሚችል መለስተኛ የመሬት መንቀጥቀጥ የተጎዱ መኖሪያ ቤቶቻቸውን እንዳያፈርስባቸው የፈሩ በርካታ ሞሮኮውያን እስካሁን በጎዳናዎች ላይ ለማደር የተገደዱ ሲሆን ዩናይትድ ስቴትስ እና ሌሎች ሀገራት ለሞሮኮ መንግሥትና ሕዝብ ድጋፍ እንደሚሰጡ ገልጸዋል። አደጋው እንደደረሰ በምንችለው መንገድ ሁሉ ለመርዳት ዝግጁ መሆናችንን ለሞሮኮ መንግስት አሳውቀናል። እንደዚህ አይነት ጥረቶችን በማንቀሳቀስ ግንባር ቀደም የሆነው የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ አለ። በምን መልኩ መርዳት እንደምንችል ለማወቅ ከሞሮኮ መንግስት ምላሽ እየጠበቅን ነው። ሁኔታውን ግን በጥንቃቄ እየተከታተልን ሲሆን፣ በዚህ አውዳሚ የመሬት መንቀጥቀጥ እየተሰቃዩ ላሉ ሰዎች ልባዊ ሐዘናችንን እንገልጻለን። በምንችለው ሁሉ ለመርዳት ዝግጁ ሆነን እንጠብቃለን። በአደጋው ውስጥ የሚገኙ ዜጎች መንግስታቸው እያደረገ ያለውን ጥረት ተመልክተዋል። ከነዚህ አንዱ የሆነው ሞሮኳዊ አሜሪካዊው መሐመድ አይታዲ ከሮይተርስ ጋር ባደረገው ቆይታ የተሰማውን እንዲህ ይገልጻል። ባለሥልጣናቱ መሬት መንቀጥቀጡ ከፍተኛ ጉዳት ባደረሰበት የአትላስ ተራሮች ሳይቀር የቻሉትን ሁሉ እያደረጉ ነው። ህዝባችን፣ የሞሮኮ ህዝብና ማህበረሰብ አንድ ላይ ተሰባስበው ከዚህ ችግር ውስጥ መውጣት እንደሚችሉ እርግጠኛ ነኝ። እንደ አውሮፓያን አቆጣጠር በ2004 በሀገሪቱ ድሃ አካባቢዎች በሬክተር ስኬል ሲለካ 6.3 የሆነ የመሬት መንቀጥቀጥ የ550 ሰዎችን ህይወት ከቀጠፈ ወዲህ በሞሮኮ ይህን አይነት ከፍተኛ የመሬት መንቀጥቀጥ ሲደርስ የመጀመሪያው ነው። አሁን ባለንበት ዘመን ከሁሉም አስከፊው የመሬት መንቀጥቀጥ አደጋ በሞሮኮ የደረሰው ግን እንደ አውሮፓውያን አቆጣጠር በ1960 ዓ ም ሲሆን በወቅቱ ቢያንስ 12000 ሰዎችን ሲገድል የቱሪስት መዳረሻ የሆነችውን አጋዴር ከተማ አብዛኛውን ክፍል አውድሞ ነበር። በሐምሌ ወር ከተካሄደው የኒጀር መፈንቅለ መንግስት በኋላ በኒጀር ከሚገኘው የአሜሪካ ጦር ሰፈር የሚወጡ ሰው አልባ አውሮፕላኖች ወይም ድሮኖች ውሱን መሆናቸውን የአሜሪካ ባለስልጣናት ተናግረዋል። ኒጀር ዩናይትድ ስቴትስ በምዕራብ አፍሪካ ለምታካሄደው የጸረ ሽብር ደህንነት ስራ ጥናትና ክትትል ማዕከል ሆና የምታገለግል ሲሆን በሐምሌ ወር ከተካሄደው መፈንቅለ መንግስት ወዲህ ግን ከኒጀር ዋና ከተማ የሚነሱ የአሜሪካ ድሮኖች ውስን ሆነው ቆይተዋል። ይህ አጋዴዝ ከተሰኘውና በሰሜን ምስራቅ 1ሺ ኪሎ ሜትር ርቀት ላይ ባለው የኒጀር ከተማ የሚገኘው የጦር ሰፈር አለመረጋጋት የሰፈረባቸውን በካሜሩን የቻድ ሀይቅ ተፋሰስ አካባቢን፣ ቻድን፣ ኒጀርንና ናይጄሪያን ከላይ በመቃኘት መረጃ ሲያቀብል ቆይቷል። ከቅርብ ዓመታት ወዲህ እስላማዊ ታጣቂዎች በአካባቢው ነዋሪዎች ላይ ከፍተኛ ውድመት ያደረሱ ሲሆን የዲሞክራሲ ጥበቃ ፋውንዴሽን በተሰኘው ተቋም ተንታኝ የሆኑት ቢል ሮጊዮ አሜሪካ ያላት አቅም ውስን እንደሆነ ይገልጻሉ። አሜሪካ ያላት አቅም ሀብትና መሰረታዊ አማራጮች ውስን ናቸው። ችግሩም በትንሹ እንኳን መፍታት አልቻለችም። ድሮኖቹ የነበራቸውን ተልእኮ መገደብ ሮጊዮ እንደሚሉት ታጣቂዎቹን ተጠቃሚ ያደርጋቸዋል። የደህንነት ክትትሉንና ከላይ የሚደረገውን አሰሳ መቀነስ ዩናይትድ ስቴትስና አጋሮቿ ከዋናው ቦታ ሽብርን ለመዋጋት የሚያደርጉት ጥረት ላይ ተጽዕኖ ያሳድራል የሚሉት ደግሞ አሁን በጡረታ ላይ የሚገኙት የቀድሞ የዩናይትድ ስቴትስ ማዕከላዊ እዝ አዛዥ ጄኔራል ፍራንክ ማኬንዚ ናቸው። ኢላማዎችን የማግኘት እድልን ይቀንሳል። ማጥቃት ቢያስፈልግ እስከ መጨረሻው የመሄድን አቅምም ይቀንሳል። እንደዚህ አይነት እንቅስቃሴዎችን የማድረግ አቅም ላይ ከፍተኛ ተጽዕኖ ነው ያለው። ከፍተኛ ከሐምሌው መፈንቅለ መንግስት ወዲህ በዩናይትድ ስቴትስና በኒጀር መካከል ይደረገ የነበረው የጸጥታ ትብብር በጊዜያዊነት ተቋርጧል። የአሜሪካ መከላከያ ተቋም ፔንታገን ሐሙስ ዕለት ባወጣው መግለጫ ደግሞ በዋና ከተማው በሚገኘው የአየር ጦር ሰፈር የነበሩ ኃይሎቹን ወደ አጋዴዝ እንደሚያዛውር አስታውቋል። ሳብሪና ሲንግ በፔንታገን ምክትል የፕሬስ ሴክሬታሪ ናቸው። በአሁኑ ወቅት የሚታወቅ ስጋት የለም። በዩናይትድ ስቴትስ ወታደሮች ላይ ይደርሳል የሚባል ስጋት ወይም አካባቢው ላይ ይኖራል የተባለው ጥቃትም የለም። ይሄ የጥንቃቄ እርምጃ ብቻ ነው። ዩናይትድ ስቴትስ በኒጀር ውስጥ ወደ አንድ ሺ አንድ መቶ የሚጠጉ ወታደሮች አሏት። መፈንቅለ መንግስቱ ከተካሄደ ወዲህ ከሀገሪቱ የወጡት ወታደሮች ከመቶ ያነሱ ሲሆኑ እነርሱም በሕክምና ምክንያትና መደበኛ የተልዕኮ ጊዜያቸውን በመጨረሳቸው ምክንያት መሆኑን የአሜሪካ ባለስልጣናት ገልጸዋል። ተከታዩ ደግሞ ሳምንታዊ የስፖርት መሰናዷችን ነው። ኬኔዲ አባተን ያዘጋጀው። ከምን ጊዜም ድንቅ የብሪታንያ አትሌቶች አንዱ የሆነው ሞፋራ በህይወቱ የመጨረሻው የሆነውን የሩጫ ውድድር አራተኛ ሆኖ አጠናቋል። ሞፋራ እሁድ ለት በኒውካስል በተካሄደው የግሬት ኖርዝ ራን የግማሽ ማራቶን ውድድር አስደናቂ የውድድር ህይወቱን አብቅቷል። የስድስት ጊዜ የግሬት ኖርዝ ራን አሸናፊው ፋራ ሰር ሞ የሚል መለያ ለብሶ ያደረገውን የግማሽ ማራቶን ውድድር በአንድ ሰዓት ከሶስት ደቂቃ ከ28 ሰከንድ ነው ያጠናቀቀው። የሩጫ ህይወቴን እዚህ ኒውካስል ማጠናቀቅ እፈልግ ነበር በጣም ስሜ ሆኝ ያለው መሮጥ ብቻ ነው የማውቀው፣ ባለፉት ጥቂት አመታት ውስጥ ከጉዳቶች ጋር ታግ ያለው ሲል ፋራ ከውድድሩ በኋላ መናገሩን ሮይተርስ ዘግቧል። አድናቂዎቹንና ደጋፊዎቹንም አመስግኗል። የአርባ አመቱ ፋራ አራት ጊዜ የኦሎምፒክ ሻምፒዮን እንዲሁም ስድስት ጊዜ የዓለም ሻምፒዮን ነው። የ ሀያ ሀያ ሁለት የዓለም ማራቶን ሻምፒዮን የሆነው ኢትዮጵያዊው ታምራት ቶላ የትላንቱን የኒውካስል ግማሽ ማራቶን በ59 ደቂቃ ከ58 ሰከንድ አሸንፏል። ሞፋራ ውድድሩን ከታምራት በ ሶስት ደቂቃ ከ30 ሰከንድ ዘግቶ ነው የጨረሰው። ሌላኛው ኢትዮጵያዊ ሙክታር እድሪስ ሶስተኛ ሆኖ ሲያጠናቀቅ የቤልጅየሙ በሽር አብዲ ሁለተኛ ወጥቷል። በሴቶች ኬንያውያኑ ፔሬስ ጄፕ ችርችርና ሻሮን ሎኬዲ አንደኛና ሁለተኛ ሲወጡ የብሪታንያዋ ሻርሎት ፐርዱ ሶስተኛ ወጥታለች። ሉዊዝ ሩቢያሌስ ከስፔን እግር ኳስ ፌዴሬሽን ፕሬዝደንት በገዛ ፈቃዳቸው መልቀቃቸውን አስታውቀዋል። የሴቶች የዓለም ዋንጫ ማጠቃለያ ስነ ስርዓት ላይ ስፔናዊቷን የፊት መስመር ተጫዋች ጄኒ ሄርሞሶን በመሳም ነቀፌታ ሲቀርብባቸውና ከኃላፊነታቸው እንዲነሱ ጫና ሲደረግባቸው የቆዩት ሩቢያሌስ በብሪታንያዊው ፒርስ ሞርጋን የቴሌቪዥን ዝግጅት ላይ ነው ስራ መልቀቃቸውን የገለጹት። ቃለ ምልልሱ ከተለቀቀ በኋላ ባወጡት መግለጫ ደግሞ የስራ መልቀቂያቸውን ለፌዴሬሽኑ ተጠባባቂ ፕሬዝደንት የሚያቀርቡት ፔድሮ ሮቻ ማቅረባቸውን ይፋ አድርገዋል። በቴሌቪዥን ዝግጅቱ ላይ ሩቢያሌስ ስራዬን መቀጠል አልቻልኩም ሲሉ ተናግረዋል። የ46 ዓመቱ ሩቢያሌስ ከአውሮፓ እግር ኳስ ማህበር ምክትል ፕሬዚደንትነት መነሳታቸውንም ገልጸዋል። እዚህ ውሳኔ ላይ የደረሱት ከቤተሰቦቻቸውና ከቅርብ ጓደኞቻቸው ጋር ከተነጋገሩ በኋላ መሆኑን የጠቆሙት ሩቢያሌስ አሁን በክብርህ ላይ ማተኮርና ህይወትህን መቀጠል አለብህ የሚል አስተያየት እንደተሰጣቸው ተናግረዋል። አክለውም በእውነት ላይ እምነት አለኝ እናም ለማሸነፍ የምችል የምችለውን ሁሉ አደርጋለሁ። ሴቶች ልጆቼ፣ ቤተሰቤና የሚወዱኝ ሰዎች ግልጽ የሆነ ጫና ደርሶባቸዋል ሲሉ ተደምጠዋል። ፊፋ በሩቢያሌስ ላይ ምርመራ መክፈቱን እና ለዘጠና ቀናት ከማንኛውም የስፖርት ነክ ተግባራት እንዳገዳቸው ባለፈው ሳምንት መግለጹ ይታወቃል። ሀያ ሶስቱን የዓለም ዋንጫ አሸናፊዎች ጨምሮ ሰማኒያ አንድ የሚሆኑ የስፔን ተጫዋቾች ሩቢያሌስ ከኃላፊነታቸው ካልተነሱ ለብሔራዊ ቡድኑ ዳግም አንጫወትም ብለው ነበር። የአገሪቱ እግር ኳስ ፌዴሬሽን የብሔራዊ ቡድን ተጫዋቾችን ፍጹም ተቀባይነት የሌለው ላለው የሩቢያሌስ ባህሪ ባለፈው ሳምንት ይቅርታ ጠይቋል። የሴቶች የዓለም ዋንጫን ያሸነፈውን የቡድኑን አሰልጣኝ ሆሬ ቪልዳም በተመሳሳይ ቀን ከስራ አሰናብቷል። ሩቢያሌስ መሳሳሙ የተፈጸመው በስምምነት ነው ቢሉም ሄርሞሶ በበኩሏ ያለ ስምምነት ሰዓት እንደተፈጸመ መግለጿና ሕጋዊ ቅሬታ ማቅረቧ ታውቋል። ኮኮ ጋውፍ በኒውዮርክ ሲቲ ቤላሩሳዊቷ አሪና ሳባሌንካን ከኋላ ተነስታ በመርታት የሴቶች ነጠላ የግራንድ ስላም ዋንጫ ባለቤት ሆናለች። በዚህም የ19 ዓመቷ ጋውፍ ከአንጋፏ ሰሪኒያ ዊሊያምስ ወዲህ ግራንድ ስላምን ያሸነፈች በእድሜ ትንሿ አሜሪካዊት ሆናለች። ዊሊያምስ እንደ አውሮፓውያኑ በ1999 ከ6 ዋንጫዎቿ የመጀመሪያዋን ካነሳች በኋላ በፍጥነት ለስኬት የበቃችው ሌላው አሜሪካዊት ጋውፍ ናት። ባለፈው አመት በፍሬንች ኦፕን ባደረገችው የግራንድ ስላም ቴኒስ ጨዋታ ለፍጻሜ ደርሳ በኢጋ ስዊቴክ ተሸንፋለች። ለሁለተኛ ጊዜ ለፍጻሜ በደረሰችበት በአገሯ በተካሄደው ውድድር ግን የአሁኗን የአለም ቁጥር አንድ ሳባሌንካን በማሸነፍ ስኬትን መጎናጸፍ ችላለች። በትናንቱ የኒውዮርክ የፍጻሜ ጨዋታ ሳባሌንካ የመጀመሪያውን ዙር ስድስት ለሁለት መምራት ብትችልም ጋውን ሁለተኛውን ስድስት ለሶስት ሶስተኛውን ደግሞ ስድስት ለሁለት በማሸነፍ ዋንጫውን አንስታለች። ከድሏ በኋላ በሰጠችው አስተያየት የአምናው የፈረንሳይ ኦፕን ሽንፈት ለእኔ ልብ ሰባሪ ነበር ነገር ግን ፈጣሪ በመከራዎችና በፈተናዎች ውስጥ እንደሚያሻግር ተረድቻለሁ። ይህም የዛሬውን ድል ከምገምተው በላይ ጣፋጭ አድርጎልኛል ብላለች። የአለም ቁጥር ስድስት የነበረችው ኮኮ ጋውቭ ከድሏ በኋላ ወደ ቁጥር ሶስት ከፍ ብላለች። ትናንት በተጠናቀቀው የዩኤስ ኦፕን በወንዶች ምድብ ደግሞ ሰርቢያዊው ኖቫክ ጆኮቪች ሩሲያዊውን ዳንኤል ሜድቬዴቭን በማሸነፍ ሀያ አራተኛ የግራንድ ስላም ዋንጫውን አንስቷል። ድሉን ተከትሎ የ36 አመቱ ጆኮቪች ባነሳቸው የዋንጫዎች ከአውስትራሊያዊቷ ማርጋሬት ኮርት ጋር እኩል በመሆን ክብረ ወሰን መጋራት ችሏል። በመጨረሻም የ2023 የባላንዶር ሽልማት እጩዎች ዝርዝር ይፋ ሆኗል። የማንቸስተር ሲቲው ኤርሊንግ ሃላንድና የማያሚው ሊዮኔል ሜሲ በእጩነት ከቀረቡ 30 ተጫዋቾች ውስጥ ከፍተኛውን የአሸናፊነት ግምት አግኝተዋል። አርጀንቲናዊው ሜሲ በካታሩ የ2022 የዓለም ዋንጫ ሀገሩን አሸናፊ አድርጓል። በክለብ ደረጃ ደግሞ ከፓሪስ ሴን ጀርሜን ጋር የሊግ አንድ ዋንጫን አንስቷል። የካቲት ወር ላይ የፊፋ የዓመቱ ምርጥ ተጫዋችነትን ለሁለተኛ ጊዜ ማሸነፉም አይዘነጋም ተቀምጠዋል። ሃላንድ ደግሞ ከማንቸስተር ሲቲ ጋር ታሪካዊውን የሶስትዮሽ ዋንጫ በማንሳት በውድድር ዘመኑ በሁሉም ውድድሮች ሃምሳ ሁለት ጎሎችን አስቆጥሯል። የአምስት ጊዜ የባላንዶር አሸናፊው ክርስቲያኖ ሮናልዶ ከ2003 በኋላ ለመጀመሪያ ጊዜ ከባላንዶር ውድድር ውጭ ሆኗል። በሴቶች ለምሽቱ የነበሩን ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ኤልያስ አስማረና ከዋና አዘጋጅ ጽዮን ግርማ ጋር ሳስተናግዳችሁ አመሻውት ስመኝሽ የቆየ ነበርኩ። 2016 የሰላምና የፍቅር እንዲሆን እንመኛለን። መልካም አዲስ ዓመት። በሰላም ደሩ። Obrigada.